be not be alone ሰላም ለእናንተ ይሁን። የጋቢና መዝናኛ ተጀመረ። ከአሜሪካ ድምፅ ራዲዮ ሀብታሙ ዝዩም አብሬያችሁ አመሻለሁ። እንግዳ የተወለደውና ያደገው መሐል አዲስ አበባ ነው በሕፃንነት አእምሮ ወለል ላይ እየታተሙ ምስሎችን በሸራ ላይ ብሩሽና ቀለምን አገናኝቶ ነፍስ በዘራባቸው ጊዜያት ግን ከመላው ኢትዮጵያም ሆነ ዓለም ብዙ አድናቂዎችና ወዳጆችን አትርፈዋል ስዩም አያሌው ሰዓሌ መምህር የእይታ ጥበብ ባለሙያዎች መብት ተሟጋጅ የፍሬ ሐሳቦች ባለቤትም ነው እውናዊ ስዕሎቹ በትዝታ በሐዘን በጥሞናና መደመም ውስጥ የሚያመላልሱ ናቸው ኪነጥበባዊ ሕይወቱን በጨረፍታ ይተርክልን ዘንድ በተያያዥ ሐሳቦች ላይም እይታውን ያካፍልን ዘንድ ፈቅዷል። ስዕልና ስዩም እንደምን ሰነበቱ ከማለታችን በፊት እንደምን እንደተገናኙ በመስማት እንጀምር። ገና ነፍስም ሳታውቅ በፊት በውስጥ የሚፈጠር ስሜት አላርል ከሌሎች ልጆች በተለየ እኔ ጻን እያለው በጣቶቼ አየር ላይ ራሱ ምስሎችን ለመከሰት የምጣጠር ልጅ ነበርኩና ሰፈር ብዙ ብዙ ልጆች ያውቁ ነበር። የልጅነት ዘመንን እንዲያውም ከቤተሰብ ጣቱን ምትት እንደዚህ አይነት እንቅስቃሴ እንዳያደረግሉ እስከ መባል ደረጃ ነበር እና ከልጅነት ይሄ የምልህ እንግዲህ ስድስት ሰባት ዓመት ላይ እያለው ነው እና ከልጅነት ጀምሮ ነው እንግዲህ የዚህ ጥበብ ፍቅርና ስሜት በውስጤም እንዳለ ያወቅኩበት ጊዜ ማለት ነው። 35 ዓመት ገደማ ይመስለኛል፣ የአዲስ አበባ የስነ ጥበብ ትምህርት ቤትን ተቀላቅለሃል። በዚያ የነበረህ ቆይታ ኢትዮጵያ ውስጥ ስማቸውን ከተከሉት ሰዓሊያን ስራዎች ጋር ያስተዋወቀህም ይመስለኛል። በዚያ የነበረህን ቆይታ አበይት ትዝታዎች ባጭሩ አውጋን። እነማን አስተማሩህ? የእነማን ስራስ የኋላ የኋላ በአንተ ስራ ላይ ተጽዕኖ አሳደረ? እንግዲህ ከትምህርት ቤቱን ከመናገር በፊት በህይወቴ ትልቅ ምዕራፍ ነው ብዬ የማስበው በቀበሌያችን ውስጥ የነበረው በዛን ጊዜ አዮማ በሚባለው ክበብ ውስጥ የነበረኝ ቆይታ ነው። እዛ ውስጥም በተለይ በቀበሌያችን ውስጥ የነበረ አንድ ጎበዝ ሰዓሊ ነበረ፣ ውርሽ የሚባል ነበር እና እርሱ እነዚህን የማርክስ ኤንግልስ ሌኒንን ስዕሎች በሚስልበት ጊዜ የሚያመጣቸው ቀለሞች እና የሚሰራቸው ንድፎች በእኔ ህይወት ውስጥ ትልቅ ስፍራ ነበራቸው። እንደ ምትሀት ነበር ለእኔ የሚታዩ እና ትልቅ ተጽዕኖ ፈጣሪ ነው ብዬ በመጀመሪያ ደረጃ በቀበሌ ውስጥ የነበረው ሰዓሊ ነው እንዳልከው ወደ አስር በአስራ ዘጠኝ ሰባ ዘጠኝ መጨረሻ ወደ ስነጥበብ ትምህርት ቤት በአስራ ዘጠኝ መቶ ሰማንያ በሚሄድበት ሰዓት እንግዲህ የክረምት ኮርስ ታቋዋል። ስነጥበብ ትምህርት ቤት አንድ ሺህ ሰው ተመዝግቦ አስራ አምስት ሰው የሚገባበት ፈተና ጨርሶ አስራ አምስት ሰው ብቻ የሚቀበሉበት ጊዜ ነበር። በኛ ጊዜ ቀላል ፈተና አልነበረም እና ትምህርት ቤት ውስጥ ከፈተኑኝ መምህሮቼ፣ ከዛም በኋላ ደግሞ ትልቅ ተጽዕኖ ያሳደሩብኝ ሳሊያን መካከል አንዱ ጌታቸው ዮሴፍ፣ አርቲስት ጌታቸው ዮሴፍ ነው እና ሌሎች ደግሞ ትምህርት ቤት ውስጥ እያለሁ በትምህርት ስርአት ውስጥ ይህንን ብለው ሳይቆጥቡ ሁለ ነገራቸውን ሰጥተው እዚህ ደረጃ እንድንደርስ ያደረጉ መምህራን እነ ሰዓሊ መዝገቡ ተሰማ፣ ታደሰ መስፍን በእኔ ህይወት ውስጥ ትልቅ ስፍራ ያላቸው መምህራኖች ናቸው። አሁንም እየሰራሁ ያለሁት በተለይ በዚህ በሪያሊስቲክ የአሳሳል ዘይቤ ላይ የሁለቱ በተለይ ታደሰ መስፍን እና የመዝገቡ ተጽዕኖ፣ የእነሱ ኢንፍሉንስ በእኔ ውስጥ እንዳለ እገነዘባለሁ እና እስካሁንም ድረስ ቀድሞ ማሻራቸው፣ አሁን ደግሞ ተጽዕኗቸው በእኔ ህይወት ውስጥ ሆኖ ይታያል። ስዕሎችን በተለያየ አጋጣሚ ለማየት እድሉ ነበረኝ። በድሎት ከሚኖሩት ይልቅ ደከም ባለ ኢኮኖሚ ውስጥ የሚወሰኑ የህብረተሰብ ክፍሎችን ህይወት መቃኘት ታዘወትራለህ። ጠጅ ቤት የተሰኘውን ተከታታይ የስዕል ስራዎችን ማየት ይቻላል። ለዚህ ምክንያቱ ምንድን ነው? እንግዲህ የእያንዳንዱ የስነ ጥበብ ሰው ውጤት ወይንም ደግሞ የዛ የስነ ጥበብ ሰው ህይወት ከሚኖርበት ወይም ካደገበት ማህበረሰብ ውጭ ሊሆን አይችልም ይሄ በስነ ጽሑፍም በሌሎች ሚዲየሞችም ኦብዘርቬሽን ወይም ጥልቅ ምልከታ የምንለው ጥልቅ ምልከታ ማለት ማንኛውም ሰው ከሚመለከተው ግልብ ከሆነ እይታ ውጭ ጠለቅ ብሎ ማህበረሰቡ፣ ህይወቱ፣ አኗኗሩ፣ ፍልስፍናው፣ አስተሳሰቡ የሚባል ነገር አለ። እነዚህም ሁሉ ጠለቅ አድርጎ ተመልክቶ በአትኩረት ያንን ደግሞ ወደ ስነ ጥበብና የፈጠራ ስራ መለወጥ፣ ይሄ የአንድ የስነ ጥበብ ሰው ከሚጠበቅብን ነገር አንዱ ነው። እኔም እንግዲህ ያደጉበት ማህበረሰብ በጣም ዝቅተኛ የሚባሉ ይሄ በመደብ ስትገልጸው የላባደሩ የድሃው መደብ ከቤተሰብም አስተዳደግ በድህነት ውስጥ የነበሩ አባቶች ያሳደጉ ናቸው። እነዚህ ሰዎች ደግሞ በዛን አንድ ጊዜ ባደኩበት ሰዓት ትልቅ የራሳቸው የሆነ ከለርፉል የሆነ ላይፍ ስታይል አላቸው። ይህንን ደግሞ የሚገልጽበት ጠጅ ቤቶች፣ ጠላ ቤቶች እንደዚህ ማህበራዊ ህይወቶች ውስጥ ናቸው። በሀገራችን እነዚህ እሴቶች የጠጅ ቤት ውስጥ ያሉ ህይወት እሴቶች ትልቅ ኮንትሪቢሽን አድርገዋል። ይሄ ሶሻል ኢንተራክሽን ይሄ ማህበራዊ ትስስሩን ጠንካራን ለማድረግ ትልቅ አስተዋጽኦ ያደረጉ ኢንስቲትዩት ብዬ ብጠራቸው የማላፍርባቸው ናቸው። ከመጠጥ ቤትነት ባለፈ ማለት ነው። እድሮች እዛ ውስጥ ይመሰረታሉ፣ እቁቦች እዛ ውስጥ እነዚህ ትልቅ ሶሻል ቫሊዎች ናቸው። ሰዎች የመረዳዳት ባህልን የሚያዳብሩበት እኔ ልጆ ያው አባትህን ጥራ ተጅ ቤት ጥራ፣ ጎረቤት ደግሞ ጋሻ ባትህን ጋሻዎች አዳን ና ጥራ እየተባልኩ እየሄድኩ ያየሁበት ነው። ዘነ ቦታ ላይ ልጅነት የሚለውን ጽሑፍ አንብበውም ከሆነ ስትሄድ የምታያቸው በዛን ሰዓት ብርቅ ቴሌቪዥን ብርቅ በነበረበት ሰዓት ሄደ እዛ ቦታ ላይ ያንን ፍለጋ ስትሄድ ውስጥ ግን የተለያየ ማህበረሰብ በዛ ውስጥ ያዋል። ጠንካራ ሆኑ የስራ ሰዎች እጆቻቸው የዳበሩ የገዘፉ መዳፎቻቸው ጠንካራ በስራ የጎለበቱ ሰዎች፣ ፊታቸው ላይ ብዙ የኑሮ መስመር ያለባቸው ሰዎች፣ እያንዳንዱ ፊታቸው ላይ ያለው መስመር ህይወታቸውን የሚናገሩ ሰዎች የተለያየ ቫራይቲ ሃይማኖት ብትል፣ ዘር ብትል የተለያዩ ሰዎች ግን በአንድ ላይ በደስታ በሚገርም ሁኔታ ነጻነታቸውንም ደግሞ ይሄ ፍሪደም ኦፍ ኤክስፕሬሽን የምንለው ስለ ፖለቲካ በነጻነት የሚያወሩበት ስለተለያዩ ሶሻል ጉዳዮች በነጻነት የሚያወሩበት ስፍራ ነው እና ትልቅ ኢንስቲትዩት ነበረ። አሁን ዘመናዊነት መጥቶ ዲሞሊሽ አድርጓቸው ከተማ እየወጡ ሲመጡ ሰው ሁሉ ኢንዲቪጁዋል ሲሆን ጥግ ሲይዝ የራሱን ብቻ አቅር ሲሰራ አሁን ላለነው ህይወት እንግዲህ እንድንበቃ ያደረገነው እና እነዚህ እሴቶቻችን ቫሌዎቻችን መፍረስ የለባቸውም ብለታስባል። በአካል ቢፈርሱም ግን በስነ ጥበብ ስራዎች ቋሚ ሆነው ሞኑመንታል ሆነው ለማህበረሰቡ መልስ የምትሰጥበት አጋጣሚ ለእኔ ተፈጥሮብኛል እና ከልጅነቴ የነበረውን የማውቀውን እኔ ሰፈሬ ደቦቃ የሚባለው ፊትበር አካባቢ ነው የተወለድኩት። ቤተመንግስት ከይገባዋል ቱሪስት ሆቴል ጀምሮ እስከ አምባሳደር ድረስ እኔ ከአስራ አምስት በላይ እጅ ቤቶች አውቃለሁ ጣጥቆ እንደሆነ ቱሪስት ጋርም የነበረውን ይገባዋል ጠጅ ቤት፣ ከይገባዋል ውረድስ ጥላች ጠጅ ቤት፣ ከዛ ውረድስ ብትመረባ ጠጅ ቤት፣ የማነሽ ጠጅ ቤት። ሰዎች አሁን ሲሰሙ የድሮ ሰዎች ሊያስታውሱና በጣም የሆነ ነገር ሊፈጥርባቸው ይችላል። ከዛ ዘምዘም ጠጅ ቤት፣ ጤናዬ ጠጅ ቤት፣ ለማ ጠጅ ቤት፣ ገደረ ግቡ ጠጅ ቤት። እነዚህ እነዚህ በሙሉ ከጠጅ ቤትነታቸው ባሻገር ትልቅ ሶሻል አክቲቪቲ የሚከናወንባቸው ቦታዎች ሰው አምኖ እዛ ቤት ውስጥ እቁብ ጥሩ ገንዘብ እዛ ቤት ውስጥ ዛሬ ሶስት ወር የዛሬ አራት ወር ይደርሰኛል ብሎ መተማመንን የሚፈጥር ስፔስ ነው። እና ለእኔ አሁን ላለው የስነ ጥበብ ስራ ይህንን ርዕሰ ጉዳይ ማንሳት የማፍርበት አይደለም። ትልቅ እሴት ነው። እነገ ደግሞ አሁን ላለው ጄኔሬሽን፣ ትላንትን የማያውቀው ጄኔሬሽን ደግሞ ምስል ከሳች በሆነ መንገድ ሪያሊስቲክ በሚለው የስነጥበብ እይታ መልሽ ለአዲሱ ትውልድ ለማቅረብ የምተጋበት ሚዲየም ይህ ስዩም፣ የስዕል ስራዎችን በምትሰራበት ጊዜ የምታደርገው ቅድመ ዝግጅት አለው። ለምሳሌ አንዳንድ ሰዓሊያን ሙዚቃ ካልሰሙ ቡርሻቸውን ማንሳት አይፈልጉም። የየራሱ ስሜትና ለየራሱ ልብ የሚቀርብ አይነት ዝግጅት ያደርጋሉ። እኔ ስዕልን ብሰራ ምንም አይነት ሙዚቃም ወይም የተለያዩ ሌላ ነገሮች አላዳምጥም። በተቻለ መጠን ጸጥ ብል ደስ ይለኛል። በዛ ጸጥታ ውስጥ ሆኜ ነው መስራት የማዘወትረው ግን ከዛ በፊት ግን ብዙ ጊዜ የኔ ፍሰትና ምንድ ነው ቀለም ከዚህ ከቀለም ታኒካ ውስጥ ብቻ አይደለም የሚወጣው ብዬ አምናለሁ። ቀለም ከደሜ ውስጥ ነው የሚወጣው ብዬ ነው የማምነው። ለምን እኔ የተጠቀምኩበትን ቀለም ሌላ ሰውዬ ሰዓት ላይ ሲጠቀም ሌላ ኢምፕሬሽን ነው ይፈጥራል። አንድ አይነት ቀለም ተጠቅመን ልዩ ልዩ የሆኑ ገጽታዎች ማምጣት ከቻለን፣ ስለዚህ ይሄ ቀለም የምንለው ነገር ከእያንዳንዱ ሰው አይምሮ ወይም ከእያንዳንዱ ደም ውስጥ የሚወጣ ነው ብዬ ነው የማምነው። እና እነዚህ ደሞቼ ደግሞ አንዳንድ ጊዜ ይቆሽሻሉ። ቀለሞቼ ይቆሽሻሉ፣ ደሞቼ ይቆሽሻሉ። ይህንን የማጸዳበት ግን ለራሴ ይሄ ተወለየ ነገር አለን። ወደ ገጠር በመውጣት ላል ሰፋፊ ላንድስኬፖችን የመልካ ምድሮችን በማየት ቀለም እቀይራለሁ። ከአይምሮ አነሳለው አጸዳለው ሌላ ደግሞ ይሄ ቫይብራንት የሆኑ አርጂቢዎች፣ የፊልም ቀለሞች አርጂቢዎች በጣም በሰፊ እንትን ወደ አይኔ ብልን እንዲገቡ እና ውስጥ ያለው ብሬኒ ውስጥ ያለውን ቀለም ቀይሩልኝ ብዙ ጊዜ ፊልምን እጠቀማለሁ። የሚሰራባቸው ሰዓቶች ደግሞ ከስራ ሰአት ማት እንደ ሰራተኛ ሁለት ሰዓት ስቱዲዮ ውስጥ ገባል ስድስት ሰዓት ላይ የኔ ስራ ያበቃል። በመሀል ለሻይ ወይ ለቡና ከስድስት በኋላ ግን ምንም ስራ ስራ ወይ አርፋለሁ ወይ የተለያዩ ጉዳዮችን ስማል። በህይወቴ ሌሊት መስራት አለ ደስ አንዳንድ ጊዜ ግን ደስ ሲለኝ የድሮ ትዝታዎችን ለመመለስ ከሌሊቱ አስራ አንድ ሰዓት ተኩል ምናምን ወጣና በአራት ኪሎ ድሮ ትምህርት ቤት እያለን በተማርነባቸው ሮሚና አካባቢ ከዛ ከሮሚና ወረጀ በስላሴ በባታ ማርያም ቤተክርስቲያን በገብርኤል አርጌ ዞርና የድሮ ትዝታዎችን አስታውሽ ሻይ ጠጥቼ ተመልሼ ስቱዲዮ ውስጥ ገባል በዚህ ጊዜ ትልቅ አቅም ይፈጥርልኛል But ah. በማዳመጥ ላይ የምትገኙት ጋቢና ቪኦኤ ነው። ከአሜሪካ ድምፅ ራዲዮ የቅዳሜ መዝናኛችን ይቀጥላል። የዛሬ እንግዳችን ሰዓሊ ስዩም አያሌው ነው። ስዩም እንግዲህ በርካታ ሰዓሊያን የተመስጦ ጊዜ እንደሚፈልጉ በመግለጽ አደባባዩን ብዙ አይደፍሩትም፣ በራሳቸው ዓለም በራሳቸው ቤት ውስጥ መወሰንን ይመርጣሉ። አንተ በአንጻሩ በብዙ ክንውኖች ውስጥ ስትሳተፍ አይሃለሁ። ሰዓሌ፣ ደራሴ፣ ገጣሚ ራሱን ይጥላል የሚል የተለምዶ ጥቅል ገለጻ ስህተት መሆኑን ከሚያሳዩ ሰዎች መካከልም አንዱ ትመስለኛለህ። ሁልጊዜ ስዩምን ስናገኘው ዘንጦ ራሱን ጠብቆ ነው የምናገኘው የሚሉ ሰዎችም አሉ። ይህም ባህር ይሄን እንዴት ልታዳብር? እንግዲህ እኔ በፕሮፌሽናሊዝም አምናለሁ። ፕሮፌሽናሊዝም ደግሞ ጠበቅበት ዲስፕሊን አለ። አንድ እግር ኳስ ተጫዋች አይቶ እንደሆነ በሜዳ ውስጥ እግር ኳስ ሲጫወት በቁምጣ በምናምን ምናምን ነው የምናየው። ከዛ ሲወጣ ግን በተለይ በውጭ ሀገሮች ላይ እንደሆነ በአለባበስ ደረጃ ፕሮቶኮልን ጠብቆ የሚወጣው ለምን? እግር ኳስ የእሱ ፕሮፌሽን ነው የህይወት እንቅስቃሴውን የሚመራበት። ስለዚህ ለዛ ነገር ትልቅ ምን ይፈልጋል? ዲስፕሊን ይፈልጋል። እኔም ስራዬ ላይ ነው በጣም ትኩረት ማለው። ከዛ ውጭ ግን በማህበራዊ ህይወትም፣ በሌሎች እንቅስቃሴዎች ላይም ኢሜጅ ለመፍጠር ጠቀጣለው። መልካም የሚሆነውን ገጽታ ማለት ያ መልካም ገጽታ ነው እየከማምንባቸው ነገሮች አንዱ ራስን መጠበቅ ነው። በተቻለ መጠን ሳአሊ መሆንን በስሌ እንጂ በእኔ ፋሻል ኤክስፕሬሽን ወደ ጀስቸር መገለጽ የለም ያምናል በስራ በስራዎቼ ግን መገለጽ አለባቸው ብዬ ነው ማምነ። እዚህ በተጨማሪ ከሌሎች ሰአሊዎች ያው እንዳልከው ለየት የሚያደርገኝ ፐብሊክ ስፔስ ላይ ብዙ እገኛለሁ። የሰአሊው መብት ለማስከበር በአሶሴሽን ውስጥ ከፍተኛ ስራ ሰርቻለሁ። ኢትዮጵያ ቪዥዋል አርቲስት አሶሴሽንንም የመሰረትኩ ሰው ነኝ። ከምን በ ከመስረትኩም በኋላ ደግሞ በፕሬዚደንትነት አገልግ ያለ በስምንት አመት። ከዛ ሰአሊውን በሚመለከት በተለያዩ መድረኮች ላይ እገኛለሁ። ከሌላው ሰአሊው ደግሞ ምንድነው ተለምዶ ይሄ የገዳማዊነት ስሜት ጥጉን ይዞ እንደ ገዳም ከገዳም መውጣት ማለት አጥያት እስከሚመስል ድረስ ወደ ማህበረሰቡ የመቀላቀል ነገር ብዙ እምብዛም አልተለመደ ነበር። በእኛ ሚዲየም በተለይ በስዕል እንደ ሙዚቃ ወደ ቲያትሮ ያንን ነገር ግን በመስበር በተለያዩ በተለይ ደግሞ ከቲያትረኞች ጋር ወዳጅነት በመፍጠር ከሙዚቃ ሰዎች ጋር ወዳጅነት በመፍጠር ስነ ጽሁፍ ሰዎች ጋር ወዳጅነት በመፍጠር በተዘዋዋሪ መንገድ የሙያ ወዳጆቻችን ስለሆነው ሚሊዮኑ ይለያያል እንጂ ስነጥበብ ስነ ጥበብ ነው። ስዕሉንም በደንብ እንድረዱት ከማድረግ አንጻር ጸር የተወሰነ አስተዋጽኦ አድርጌያለሁ ብዬ አምናለሁ። እስዩም፣ የስዕል ጥበብ ለእንጀራ ይሆናልን ብለው የሚጠይቁ ጥቂት አይደሉም። የሰዓሊያን ማህበር ፕሬዚዳንትም ሆነህ እንደ መስራትህ የኪነ ጥበቡ ሰፈርን ገበያና ችግር የምትረዳው ይመስለኛል። እስቲ ከዚህ ኪነ ጥበብ ዘርፍ ጋር የተገናኙ ተስፋና ፈተናዎችን በጥቂቱ አጋራል። እንግዲህ ካለፉት ሀያ አመታት ጀምሮ በተለይ የዚህ ስነጥበብ እንቅስቃሴ ፍላሽ ያደረገበት ጊዜ ነው። አሁንም ጥሩ እንቅስቃሴዎች ይታያሉ። ጥሩ ነገሮች ይታያሉ። በተለይ ከአርት ኮሚኒቲ ከስነ ስዕሉ አንጻር ከሀገር ውስጥ ብቻ ሳይሆን በዓለም አቀፍ መድረክ የኢትዮጵያ ሰአሊያኖች እየታዩ ብዙ አስተዋጽኦ እያደረጉ እንዳለ ዓለም የሚያውቀው ነው። በተለይ እንዲያውም በሁለት ሺህ አስራ አምስት መሰለኝ ኒውዮርክ ታይምስ መጽሔት ላይ አዲስ አበባ ሊጎበኙ ከሚገባቸው ከተሞች መካከል ተብሎ ሲጠቀስ እነ ግሪክ ወደ ሰባ ምናምን ሲሆኑ አዲስ አበባ አስራ ሶስተኛ የነበረችበት ጊዜ ነበር። በዛ ሰዓት ይሄንን ካስገኙ ነገሮች አንዱ በሙዚቃ እንደነ ጃዛምባ ሳይት ቤት እንደነበረው ትሮፒካል ጋርደን የሚደረገው ደግሞ የሙዚቃ ፌስቲቫል፣ እነዚህ እንደ አንድ ለአዲስ አበባ አትራክሽን ተብሎ የተጠቀሱ ሲሆን በስዕሉ ግን ሰፊ ነበር። የሚገርመው ጥንት የቆየ የስዕል ትምህርት ቤት ያላት ከተማ ሙዚየሞቿ በሳምንት ብለው ሲናገሩ፣ የስዕል ኤግዚቢሽን የሚታይባት ከተማ ናት ብለዋል። ያ የስነ የስነ ስዕል ቫይብ እንዳለ በከተማዋ ውስጥ ያሳያል። ከዛ በተጨማሪ ትላልቅ ጋለሪዎች እና አስኒ ጋለሪ ጠቅሶ እነዞመ ኮንተምፖራሪ አርቲቶ ትልቅ አስተዋጽኦ እያደረጉ ለቪዥዋል አርቱ ያሉ ተቋማት እንደሆነ ሁሉ ገልጦ ነበረ። እንዲህ አይነት እንቅስቃሴ አለ። ነገር ግን በዚህ እንቅስቃሴ ውስጥ ደግሞ አገር ከዚህ ምን ጥቅም አገኘ፣ ሳሊ ውስጥ ከዚህ ምን ጥቅም አገኘ የሚለው ለምን አንዳንዶች አርት ፎር አርት ሴክ የሚሰሩ አሉ። በቀስነጥ ለራሱ ንታ ነው የሚሰራው እንጂ ለሌላ ጥቅም ማስገኛ ብለውም የሚያስቡ ግን ሶሻል ሴፍ ደግሞ ይባላል። ማህበረሰቡን ይጠቀም ሰዓሊው ሲጠቀም፣ ማህበረሰቡን ይጠቅማልና ከዚህ አንጻር ደግሞ ኔትወርክ የሆነ ማርኬት ከመፍጠር አንጻር ሀገራችን ላይ ከሌሎች ሀገሮች አንጻር ሲታይ በጣም የደከመ የወረደ ነገር እናያለን። አንዳንድ ጥሩ ነገሮች የሚታዩት በተለይ የኢትዮጵያ ባለ ሀብቶች አሁን አርት ኮሌክት የማድረግ ፍላጎት ማሳየት፣ ሀገራቸውን የሰዓሊዎች ስራ ኮሌክት አድርገው የግላቸው ማድረግ መሰብሰብ ይሄ ጥሩ የሚታይ ተስፋ ሰጪ ነገር ነው። ከዚህ በተጨማሪ ደግሞ ትላልቅ ፕሮጀክቶች አሁን ከዚህ አዲስ አበባ እንደማስዋብ ቤተ መንግስት ውስጥ ያሉ ስራዎች እነዚህ እነዚህ ለቪዥዋል አርቲስቱ ትላልቅ ስራ ፈጥረዋል። በተለይ በዚህ ሞዛይክ ትላልቅ ይሄ ፐብሊክ አርት የምንለው ሞኑመንታል አርቶች አሁን እየተሰሩ ያሉበት ሁኔታ ነው። ትላልቅ ሀውልቶች በየከተማው ወይም በአዲስ አበባ የመገንባት ነገር ኢንፎርማሊ ሳሪው ፋይናንሻሊ እንዲጠቀም ሰጥ እያደረገ በአለም አቀፍ ገበያ ተወዳዳሪ መሆንን ጉዳይ ስታነሳ በቅርቡ ስዕሎችን በበይነ መረብ ገበያ ላይ መውጣታቸውን ተመልክቻለሁ። የዘመኑ ቴክኖሎጂ ኢትዮጵያን ሰዓሊዎችን ከስራዎቻቸው እንዲጠቀሙ ምን ያክል እየጠቀመ ነው ብለህ ታስባለህ? አንተስ በእስካሁኑ ሂደት ያገኘኸው ምላሽ፣ እውነት ይሄኛውን መንገድ ብንከተል ከመላው ዓለም ጋር ለመተዋወቅም ራስንም ለመጥቀምም ያስችላል የምትለው ምዕራፍ ነው ወይ? እውነት ነው እንግዲህ። አሁን ይሄ የኤሌክትሮኒክስ ማርኬቱ ሰዓሊ ደግሞላ አይጠቅምም ምንም አሊ ይባል፣ በጣም ነው የሚጠቅመው። ሁለተኛ ደግሞ ቀላል መንገድ ነው ከመቶ እዚህ ድረስ መስከው ከዚህ ደግሞ ይዘ ውስጥ ከሚሄዱ ኦንላይን በሆን ማርኬት ሸጡ ጊዜውን ተፈጽሞ ወደ በተሌላ ሀገራችን የውጭ ከረንሲ ሁሉ ከማምጣት አንጻር ትልቅ አስተዋጽኦ አለ። ኦንላይን ማርኬት በዚህ ጥሩ ጅማሬ ያላቸው ጋላሪዎች አሉ። አሁን ዝና አዲስ ፋይን አርት ኢትዮጵያ ውስጥ፣ ሌሎችም ሀገሮች ላይ ደግሞ ሆነው የኢትዮጵያን ሰዓሊዎች ደግሞ እየጋበዙ በዚህ ኦንላይን ማርኬት ውስጥ እንዲገቡ ያደረጉ የውጭ ሀገር ጋለሪዎችም አሉ እና አሁን ጥሩ እየተጠቀሙ ያሉ ሰዎች አሉ። እኛም በተቻለ መጠን አለበለዚያ ሎካል ማርኬቱን ብቻ የምጠቀም የምጠብቅ ከሆነ በተለይ አሁን በዚህ ዘመን ኮሮና አለ ብዙ የቱሪስት እንቅስቃሴው ቆ በቆመበት ሰዓት ሰዓሊው በቃ ፍርክስክስ የሚልበት ጊዜ ላይ ነው ያለው። ግን አሁን እንደዚህ ሴቭ እያደረገ ያለው በተለይ ጥቂት አርቲስቶችም ይሄ ኦንላይን ማርኬት ነው እየጠቀመን ያለው። አንድ የመጨረሻ ጥያቄ አለኝ። ከኢትዮጵያ ስነ ጥበብ ጋር በተገናኘ ትልቁ ህልምህ ምንድን ነው? ይሄን ያየሁ ቀን ታድያለሁ የሚያስብል ጉጉት ምንድን ነው? እንግዲህ ያው እንደ ኢትዮጵያ አሊ ወይም ደግሞ እንደ አንድ ኢንዲቪጁዋል አርቲስት የስነ ጥበብ ሚዚየም ብለን ስናስብ በቪዥዋል አርት ላይ ሀገራችን ላይ የስነ ጥበብ ሚዚየም የላት ስለዚህ ብዙ ጠንከራ ሞኑመንታል የሆኑ የማይደገሙ የስነ ስዕል ስራዎች በተለያዩ ውጭ ሀገር ዜጎች ተገዝተው ወደ ተለያዩ ሀገሮች እየሄዱ ነው። ይሄን ስናስብ የዛሬ አምስት መቶ ስድስት መቶ ዓመት በኋላ የሚቆጨን ስራ ነው እየተሰራ ያለ ለምሳሌ አሁን የድሮ የብራና ጽሁፎቻችን የብራና መጽሐፎቻችን ሌላ ሀገር ላይ ስታየን፣ እንዴት ነው የሚቆጭ። እኛ ኮሌክት ባለ ማድረጋችን፣ እኛ በደንብ አርገን ፕሪዘርቭ ባለ ማድረጋችን ያጣናቸው ነገሮች ብዙ አሉና እንደ ሰዓሊ አሁን ብዙ እየፈለሰ ያለ ስራ፣ የስነጥበብ ስራ ለነገ የሚቆጭን ማለት ነው። ስለዚህ ሀገራችን ላይ ትልቅ ሙዚየም ቢኖር አርትን ኮሌክት የሚያደርግ እና ብዙ የትላልቅ ሞኒመንታል የሆኑ የሀገር ሰዓሊዎች ስራ እዛ ሙዚየም ውስጥ ገብቶ እንደማየት በህይወት የምንመኘው ነገር የለም። ሰ ስዩም አያሌውን በአድማጮቻችን ስም እናመሰግናለን። ቀሬ ስራ ዘመኑ ሁሉ ስኬት ይከተለው ዘንድም እንመኛለን። I'm not to I'm አብረን ስላመሸን በእጅጉ ደስ ብሎናል። የዝግጅቱ አርታኢት ትዝታ በላቸው ናት። ኤልያስ አስማረ ደግሞ የቅንብር ስራውን ፈጽሟል። እኔ ሀብታሙ ስዩም እስካሁን ድረስ ታስተናግዳችሁ ነበረ። የሳምንት ሰው ይበለን። መልካም ምሽት